ጨፌ ኦሮሚያ ትላንትና ባካሄደው የአንደኛ ዓመት አምስተኛ የሥራ ዘመን አንደኛ አስቸኳይ ስብሰባ ሁለት ከፍተኛ አመራሮች የአለመከሰስ መብት አንስተዋል። የአለመከሰስ መብታቸው የተነሳውም በምክትል ፕሬዝዳንት ማዕረግ የክልሉ ግብርና ቢሮ ኃላፊ የነበሩት አቶ ዘላለም ጀማኔ እና የሱሉልታ ከተማ ምክትል ከንቲባ የነበሩት አቶ ዲሮ ደሜ ናቸው። አቶ ዲሮ ደሜ የሱሉልታ ከተማ ከንቲባና በምዕራብ ሸዋ ዞን ጀልዱ ወረዳ የጨፌ ተወካይ በነበሩበት ወቅት ስልጣናቸውን ያለ አግባብ በመጠቀም ስለተጠረጠሩ በጸረ ሙስና ኮሚሽኑ ጥያቄ መሰረት የኦሮሚያ ምክር ቤት ያለመከሰስ መብታቸው ማንሳቱን የመንግስት መገናኛ ብዙሀን ዘግቧል። አቶ ዘላለም ጀማኔም ስልጣናቸውን አላግባብ በመጠቀም ሃብት አካብቷል ተብሏል። ተጠርጣሪው አቶ ዘላለም ጀማኔ ዛሬ በቢሾፍቱ ከተማ በቁጥጥር ስር መዋላቸውም ተዘግቧል። የመከሰስ መብቱ ሲነሳ አካሄዱ እንዴት እንደነበረ በጨፌ ኦሮሚያ የኮሚኒኬሽን ና ኢንፎርሜሽን ባለሙያ አቶ ሀብታሙ ደምሴ ለዶች ቤሌ አብራርተዋል። አካሄዱ ችግር አልነበረውም። በዚህ ጉዳይ ላይ ጥያቄ የማቅረብ መብት ያላቸው እንደ መንግስት ተቋም ሁለት አካላት ናቸው። አንዱ የፍትህ ቢሮ ሲሆን ሌላው ደግሞ በሕግም ተደንግጎ መብቱ ያለው የኦሮሚያ ስነ ምግባርና ጸረ ሙስና ኮሚሽን ነው። ለጨፌ ጥያቄ ሲያቀርቡ በምርመራ የተደረሰባቸው ጉዳዮችና ተጨባጭ ማስረጃዎች ከቀረቡ በኋላ የጨፌ አባላት ተወያይተውበት ነው ያለመከሰስ መብታቸው መነሳት የቻለው። የጨፌ ኦሮሚያ ያለመከሰስ መብት የማንሳት እርምጃ ከተባለው የሙስና ክስ ይልቅ የፖለቲካ አንድምታ አለው የሚሉት ጉዳዩን በቅርበት የሚከታተሉት የፖለቲካ ተንታኝ አቶ ገረሱ ቱፋ ናቸው። ምክንያቱን ሲያብራሩም ይሄኛው ነገር የሚያሳየው ባለፉት ስድስት ወራት በተለይ አቶ ዘላለም በተለያየ ጊዜ ማስተር ፕላኑን አነሳም ባሉ ጊዜ እንዲነሳ ሲገፉ ነበሩ ተብሎ ስሙ ሲጠቀስ ከነበረ ሰው አንዱ ነው። ከዛ በፊት ብዙ ጊዜ አቶ ዘላለም ለኦፒዲዮ ታማኝ ናቸው ተብሎ ከሚታሙ ሰዎች ውስጥ ነው። ይሄ ነገር የሚያሳየው በተለይ የፖለቲካ ውሳኔ ነገር ነው እንጂ በሂደቱ ከሌሎች እዛ ውስጥ ካሉ ሰዎች የተለየ ነገር አድርጎ ነው የሚል እምነት የለኝም። ምክንያቱም እዛ ሀገር ውስጥ የተለያየ አይነት የኮራፕሽን እንደዚህ አይነት ነገሮች ይነገራሉ። ግን ብዙ ጊዜ ሲታሰሩ፣ ከቦታቸው ሲነሱ የሚታዩት ኦፒዲዮ ውስጥ ያሉ ናቸው። በተለየ እነሱ የሚያደርጉ ያደረጉት ነገር ያለ ነገር ሆነ ሳይሆን ምክንያቱም ሰባና ሰባ ሰባት እና ሰማኒያ ቢሊዮን ላ ያባክኑ ሰዎች እስካሁን ምንም ነገር አቴንሽን ተሰጥቷቸው አይደለም። ስለዚህ ኦሮሚያ አካባቢ የሚደረጉ ነገሮች ሲሰሩ በደንብ እንዲያገለግሏቸው ስራቸው ካለቀ ደግሞ ለእኛ ታማኝነታቸው አብቅተዋል ብሎ ባሰቡበት ሰዓት ግን የፈለጉትን ነገር እንደሚያደርጓቸው ነው የሚያሳየው። የእነዚህ ግለሰቦች ያለመከሰስ መብት መነሳት ተደምሮ የክልሉ ከፍተኛ ፍርድ ቤት ፕሬዝዳንት እና ምክትል ፕሬዝዳንት መነሳታቸው ለፓርቲውም ሆነ ለማ ማህበረሰቡ ምን እንድምታ አለው ተብሎ ሲጠየቁ አንደኛው የጠቅላይ ፍርድ ቤቱ ፕሬዚዳንትና ምክትል ፕሬዚዳንቱን ማንሳቱ ራሱ ባለፉት ስድስት ወራት የኦሮሞ ልጆች በጣም በከፍተኛ ቁጥር ታስረው ነበረ። አይ ቲንክ ፍርድ ቤቶች እነሱ ባሰቡት መንገድ ወይ ደግሞ በበቂ ደረጃ ሰዎችን በጅምላ እየቀጡ ላይሆን ይችላል። ስለዚህ አሁን የበለጠ ይቀጣሉ፣ የበለጠ እኛ ነገር ይግላሉ የሚሉት ነገር ነው የሚያመጡት። አቶ ዘላለምም እንደምናውቀው ለረዥም ዓመት ኦፒዲዮን በታማኝነት ሲያገለግሉ የነበሩ እና ለህዝቡ አይደለም ከኦፒዲዮ ጋር የቆሙት ለመንግስቱ ብቻ ነው የቆሙት የመንግስቱን ጥቅም ብቻ ነው የሚያስጠብቁት እንጂ የህዝቡን ጥቅም አስጠብቁም ተብሎ ሲታሙ የነበሩ ናቸው። አትሳም ፖይንት የተለየ ነገር ስላራመዱ ብቻ በዚህ መንገድ ተለይተው መቀጣታቸው በኦፒዲዮ ፓርቲ ውስጥ ያሉት ራሳቸውን እንደገና ፈትሸው አብረው የህዝባቸውን ጥቅም ለማስጠበቅ ቢቆሙ፣ ለራሳቸውም ደህንነት ለህዝባቸውም ጥቅም የተሻለ ነገር ነው የሚሆነው። እንደዛ ካልሆነ ለተወሰነ ጊዜ እንደ መሳሪያ ያገለግላሉ። ከዛ በኋላ ግን የሆነ አይነት ስም ተለጥፎባቸው ያለመከሰስ መብታቸው ይነሳና እንደ ማንኛው አሁን የኦሮሞ ልጅ ቅሊንጦ ወይ ቃሊቲ የራሳቸው ሊያገኙ ይችላሉ።